Voice ለሶስት ቀናት ይፋ የጉብኝት አዲስ አበባ የገቡት የኤርትራ ፕሬዝዳንት ኢሳያስ አፈወርቂና የልዑካን ቡድናቸውን ይዘዋል። አዳራቸውን ሐዋሳ ከተማ ያደርጋሉ። በአሁኑ ሰዓትም የራት ግብዣ እየተደረገላቸው ሲሆን ነገ ጠዋት በኦሮሞ ባህል የተዘጋጀ የቁርስ ስነ ስርዓት ይጠብቃቸዋል ተብሏል። በአዲስ አበባ ፈረስ ከነጋሻና ጦሩ ተበርክቶላቸዋል። በሐዋሳ ደግሞ በሁለቱ ሀገሮች ባንዲራና በአበባ ያሸበረቀ የግመል ስጦታ ቀርቦላቸዋል። ጽዮን ግርማ የጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋን አነጋግራቸዋለች። የኤርትራና የኢትዮጵያ ግንኙነት በጦርነት ከተቋረጠ ከ20 ዓመታት በኋላ ልክ የዛሬ ሳምንት ለመጀመሪያ ጊዜ የኤርትራን መሬት የረገጡ መሪ የሆኑት ጠቅላይ ሚኒስትር አብይ አህመድ ባደረጉላቸው ግብዣ በተራቸው ዛሬ ረፋድ ላይ የልዑካን ቡድናቸውን አስከትለው አዲስ አበባ የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአዲስ አበባ እስከ ሐዋሳ ደማቅ አቀባበል ተደርጎላቸዋል። ምሳቸውን በቤተ መንግስት እራታቸውን በሐዋሳ ተጋብዘዋል። በሐዋሳ የኢንዱስትሪ ፓርኮች ውስጥ የሚገኙ የተለያየ የማምረቻ ፋብሪካዎችን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ ጎብኝተዋል። በአዲስ አበባ በኦሮሞ ባህል ትልቅ ቦታ የሚሰጠው ፈረስ ከነጋሻና ጦር በሐዋሳ ደግሞ ግመል በስጦታ መልክ ተሰጥቷቸዋል። አጠቃላይ የዛሬውን ውሎ በተመለከተ የጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋን ማምሻውን ከሃዋሳ በስልክ አነጋገሪያቸው ነበር። እንግዲህ በዚህ ምሽት በጣም ጥሩ የሆነ ዝግጅት እንዳለ ነው እየተመለከትነው ያለነው ያው የዶክተር አብይ አህመድ ባለፈው በአስመራ ያደረጉት ጉብኝት በ ኤርትራ ሕዝቦች እንዲሁም በአስመራ ከተማ ነዋሪዎች ከፍተኛ የሆነ የፍቅር አቀባበል ማግኘታቸውን የተመለከተ የኢትዮጵያ ሕዝብ ልቡን ከፍተው ከጠዋት ጀምሮ ሲጠባበቅ ቆይቶ ቤተ መንግስትም ድረስ ሸኝቶ ከዛም አሁን ደግሞ ሀዋሳ ሲገቡም ከፍተኛ የሆነ አቀባበል በከተማው ነዋሪም በኢንዱስትሪ ፓርኩ አካባቢም ነበር። አሁን ደግሞ የምሽት የራስ ፕሮግራም ከመጀመሩ በፊት የመጣን ትልቅ ግመል ክቡር ጠቅላይ ሚኒስትሩ ክቡር ፕሬዚዳንት ኢሳያስ በስጦታ መልክ ተበርክቶ ላቸው በጣም መደሰታቸውን ገልጸዋል። በዚህ ድባብ ነው እንግዲህ ወደ እራት የገቡት። አሁን የደቡብ ኢትዮጵያ ህዝቦች የተለያዩ የብሔረሰቦች፣ እንዲሁም የሀገሪቱ የተለያዩ ብሔረሰቦች የተለያዩ ጣዕመ ዜማ እንዲሁም የኤርትራን ሙዚቃዎች በማቅረብ ላይ ይገኛሉ ማለት ነው። ስለዚህ በዚህ ሁኔታ ላይ የምንገኝ በደቡብ ክልል ብሔር ብሔረሰቦች በቴሌቪዥንም እንዳየ ነው የምርቃት ስነ ስርአት የሚመስል ተቀምጠው ታይቶ ነበር። እሱ ስነ ስርአት ምንድን ነበረ በሲዳማ ባህል መሰረት እንደሰማሁት ከሆነ ያው እኛ ተቀብሎ ኖታል ነብር የሚቀበሎት ያንን ስነ ስርዓት ያካሄዱት በሲዳምኛ ባህላዊ ዜማ እያዜሙ ማለት ነው። የግመሎን በተመለከተ ለምንድን ነው ግመል ተመርጦ ሊሰጣቸው የቻለው? ይዘውትስ ይሄዳሉ ወይ? ይዘውት ይሄዳሉ። አዎ ስጦታ ስለሆነ። ግን ደግሞ በኤርትራ ኤምብለም ወይም አርማ ላይ የግመል ምስልም ስላለ ፕሬዚዳንቱን ግመል እንደሚወዱ የሚያውቁ ሰዎች ጥሩ ስጦታ ነው ብለው ተስተናጋግዘ በመጠቆማቸው እንደሆነ የተረዳሁት። ስለዚህ እሳቸውም በጣም እንደተደሰቱ ተገንዝብ ያለሁ። ሌላ ቀ ወደ አዲስ አበባ እንደው ልመልሶት ና አዲስ አበባም የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ፈረስ ጋሻና ጦር እንዳበረከቱላቸው፣ እንዲሁም እርሶ በትዊተር ገጾት ላይ የመጀመሪያ ሰበር የሚባለውን ዜና ከፎቶ ጋር እርሶ ኖት ያወጡት ና እሱ ስለምንድን ነው የተመረጠው? ስለ እሱ ስጦታ ምስቲ ይንገሩን እንግዲህ ባህል በተረዳሁት ትልቅ የከበረ ስጦታ ለትልቅ ሰው ተብሎ የፍቅር መግለጫ ስጦታ እንደሆነ ነው። ስለዚህ የአክብሮቱ መግለጫ እንደሆነ ነው የተረዳሁት። የሁለቱ ሀገሮች የሰላም ስምምነት ሲጀመር በውጭ ጉዳይ ሚኒስትሩ በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ የተመራው የልዑካን ቡድን ወደ ኢትዮጵያ ሲመጣ መጀመሪያ ወደ ሀዋሳ ኢንዱስትሪ ፓርክ ተጉዘው ነው የጎበኙት። አሁንም ፕሬዚዳንቱ ተመልሰው ሲመጡ ወደ ሀዋሳ ነው የወሰዳችኋቸው እና የተለየ ምክንያት አለው እንግዲህ አሁኑ በአሁኑ ሰዓት ሀገራችን ላይ ኢንዱስትሪላይዜሽን ለማስተዋወቅ ከፍተኛ ጥረት በማድረግ ላይ ነው የምንገኘው በአንድ ቦታ ላይ ሀምሳ ሁለት ፋብሪካዎች እየተገነቡበት እና ዜሮ ልክ ዲስቻርጅ ፋሲሊቲ ያለው ኢንተርናሽናል ካምፓኒዎችም ጭምር አስራ ዘጠኝ ኩባንያዎች ያሉበት እሺ፣ እሺ፣ አዎ ዓለም አቀፍ ኩባንያዎችም እንደዚሁ ከአስራ ዘጠኝ ሀገር የመጡ ኩባንያዎች ጨርቃጨርቅንና የጨርቃጨርቅን ስፌት በመስራት ከአፍሪካ ቀዳሚ ፓርክ ነው እና ይሄ እንግዲህ በማደግ ላይ ያሉ አገሮች በሙሉ ከግብርና ወደ ኢንዱስትሪ በማለት የሚያድጉ ከመሆናቸው ጋር ተያይዞ ዋናነት መጻኢ ዕድላችንም በጋራ በዚህ መልክ ይመሰረታል የሚልም ነው። እናም በአንድ በኩል የምንኮራበት እና ግን ደግሞ መጀመሪያችን በመሆኑ በሌሎች ቦታዎች ከአስራ አምስት ሞዴል በማለት ስለዚህ ለዛም ጥሩ ምሳሌ ስለሚሆን ትስስራችንም አብሮ ለማደግ ነው ብለን ስለምናምነው በእኛ በኩል በዚህ መልክ እየሄድን እንደሆነ ለማሳየት ነው። እነሱም በጥሩ ሁኔታ ምክንያቱም የህዝቡን መለወጥ የማይፈልግ ስለሌለ የጎበኙት ሁሉ እንደ ጥሩ ሞዴልነት እያዩት ነው። ስለዚህ ይህም አብሮ ለመስራት አብሮ ለማደግ ትልቅ መንገድ እንደሆነ ነው። ለምሳሌ የኢንዱስትሪ ፓርክ እነሱ አካባቢ እንዲገነባ የሚፈልጉ ከሆነ የኢንዱስትሪ ፓርኮች ውጤቶች አሁን የአዋሳ ኢንዱስትሪ ፓርክ መቶ ፐርሰንት ወደ ውጭ ገበያ የሚቀርብ በመሆኑ የወደብ አገልግሎትንም ለመጠቀም ድሎ ያለን መሆኑን ለማሳየትም በብዙ መልክ ለመተሳሰር ቅድሚያው ፍቅር ስለሆነ መተሳሰብ ስለሆነ መቀራረብ ስለሆነ፣ ቀጥሎ ደግሞ አንዱ ያለውን ሌላው ሌላው የሌለውን ደግሞ ያለው ደግሞ የምናደርገው ጥረት ያሉንን እድሎች ለማሳየት እንጭምር ነው። ሌላው ሀዋሳ መረሳት የሌለበት በጣም ውብ የሆነ በሀይቅ የተከበበ እንትን የሀዋሳ ሀይቅ ያለበት ለቱሪስትም ተመራጭ ለእረፍትም ተመራጭ ቦታም ስለሆነ እንደ ሪዞርትም የኢንዱስትሪም ከተማ አድርገን መውሰድ እንችላለን። ስለዚህ በእነዚህ ምክንያቶች እንደሆነ ነው የሚገምተው። ከዚህ በኋላ ቀጣይ ያለው ፕሮግራማቸው ምንድን ነው? ሀዋሳ አዳራቸውን ያደርጋሉ። አያይዘው ደግሞ የነገ ፕሮግራማቸውን ቢገልጹልኝ። በነገ እለት ባህላዊ ቁርስ ስነስርዓት ይኖራል። ኦሮሞ ባህል የተዘጋጀ የቁርስ ሰዓት እንደሚኖር ይጠበቃል። ከዛም ወደ አዲስ አበባ በመመለስ የምሳ ፕሮግራም ከክቡር ጠቅላይ ሚኒስትሩ ጋር ይኖራቸዋል። ከሰዓት በኋላ በሚሊኒየም አዳራሽ ከሀያ አምስት ሺህ በላይ የሆኑ ታዳሚዎች በሚገኙበት ክቡር ፕሬዚደንቱ ንግግር ያደርጋሉ ተብሎ ይጠበቃል። የተለያዩ ጣዕመ ዜማዎችም በሁለቱም አገሮች ድምፃ እንደሚቀርብ ይጠበቃል ላይ ምናልባት ያው በአራት ቀን በጥገና ላይ እየተካሄደለት የሚገኘው የኤርትራ ኤምባሲ በአንጻውንም ይሰጥላል። ኦፊሻሊ ስራውንም ይጀምራል ብለን እንጠብቃለን። እንግዲህ ከዛ ጉዞ አስመራ ይሆናል ብለን እንጠብቅ። ጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋ ለሰጡን ማብራሪያ በአሜሪካ ድምጽ ስም አመሰግናለሁ። አመሰግናል። እኔም አንቺን አመሰግናለሁ ጽዮን። በነገራችን ላይ ቅድም የአዋሳው እራት አለ ቆይ ሲልሽ አዲሱ ሰምቼ ነበር እና አለቀ እንዴ? እየተበላ ነው። አዲሱ ምን ነግቶት እንደሆነ አላውቅም። ምሳ ሰዓት ነው። ራበው መሰለኝ። ምን ሆነ? ምን ተባባሉ? ምን ተደረገ? ራቱ ላይ እንግዲህ አሁን እንደሰማችሁት አቶ ፍጹም አረጋን ካነጋገርኳቸው በኋላ አሁን ንግግር አድርገዋል፣ ጠቅላይ ሚኒስትር አብይ አህመድም ፕሬዚዳንት ኢሳያስ አፈወርቂም። ጠቅላይ ሚኒስትር አብይ አህመድ እንግዲህ አጠር አድርጌ ነው ባደረጉት ንግግር ምንድን ያሉት አዲስ ግንኙነት የምንጀምርበት ቀን ሳይሆን ጥቁር መጋረጃ የምንቀድበት ቀን ነው በግንኙነቶቹ መካከል ቆሞ የነበረውን እና ከኤርትራ ጋር ያገኘነው ፍቅር በሀምሳ ቢሊዮን ወይም በመቶ ቢሊዮን እንኳን ልንገዛ የማንችለው ነገር ነው ብለዋል የፕሬዚዳንት ኢሳያስ አፈወርቂ ደግሞ ተከትለው ሲናገሩ ከአስተዋይ መሪ ቀጥሎ መናገር ከባድ ቢሆንም በልማት እድገት ላይ በምናደርገው ግንኙነት አቅጣጫ አብይ እንዲመራል ወይም መሪ እንዲሆን ከፊት እንዲሆን እኛ ደግሞ እኔ ደግሞ አግዘዋለሁኝ ና እሱ ይምራን ብለው የመሪነቱን ወደ አካባቢ አካባቢያዊ መሪ ያደረጓቸው ማለት ነው። የጀርመኑን የመሰለው ግንብ ፈርሶ ማለት ነው። በነገራችን ላይ በቅዱስ መጽሐፍም ተጽፎ ያለ ነገር አለ። ንጉሥ ሰሎሞን ምን ላድርግልህ ብሎ እግዚአብሔር ሲጠይቀው የፈለገውን ነገር ላድርግልህ ሲለው ምንም አልፈልግም ይህንን ሕዝቤን የምመራበትን ይህን ትልቅ ሕዝቤን የምመራበትን ጥበብና ማስተዋል ብቻ ስጠኝ አለውና ሰጠው፣ ዘርግፎ ሰጥ በነገራችን ላይ ፕሬዚዳንት ኢሳያስ አፈወርቂ በትግርኛ ቋንቋ ነበር የተናገሩትና ይሄ የትግርኛ ቋንቋ ነው። የትግርኛ ዝግጅት ክፍላችን የተረጎሙልን ነው። ነገር ግን ጠቅላይ ሚኒስትር አብይ ደግሞ ወደ አማርኛ ሲመልሱት፣ አይ እሱ ይመራል፣ እኔ እከተላለሁ ብለው እንደገና ምንም አለም ብልህ አመራር በብናማስተዋል ያለው አመራር ይኑር። ለማንኛውም በጣም እናመሰግናለን ሲሆን